i ወደ ተከታዩ ዝግጅት እንዝለቅ። በኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መዘጋትና መከፈት ማኅበራዊና ፖለቲካዊ መስተጋብሮችን እያስተጓጎለና እያሰናከለ እንደሆነ ይሰማል ሲሆን ይህንን ጉዳይ በተመለከተ አንቺ ያነጋግርሻቸው ሰዎች ነበሩ። በዚህ ሰሞን እነማን ናቸው? ምን እስተነጋግራቸው? አዎ ሰለሞን፣ የኢንተርኔት መቋረጥ በነበረበት ባለፈው ሳምንት ውስጥ በኒውዮርክ ዩኒቨርሲቲ ሪሰርች ፌሎ የሆነውና ና ከዚህ በፊት በአምቦ ዩኒቨርስቲ የሕግ ትምህርት ክፍል መምህር የነበረው እንደዚሁም ደግሞ የዞን ዘጠኝ የኢንተርኔት አምደኛ የሆነው ዘላለም ክብረትን በተጨማሪም በአሁኑ ሰዓት በአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህር የሆነውና የኢንተርኔት አምደኛ ስዩም ተሾመን ሁለቱን አነጋገሪያቸው ነበረ። ኢንተርኔት መቋረጡ ያለውን አንደምታ ገልጸው ነበረ። በተጨማሪም አሁን የኢንተርኔት አምደኛ የሆነውን የሆርን አፌርስ አዘጋጅ ዳንኤል ብርሃንን ጨምሬ ከሶስቱ ጋር ውይይት አድርጌያለው። ይሄ ምን አንድምታ አለው? ኢንተርኔት መከፈትና መዘጋት በሚል መነሻ ነበር ጥያቄ የቀረብኩላቸው ዘላለም ክብረት ነው የሚጀምረው፣ ወደዛው እንለፍ። እሺ አመሰግናለሁ እንዳልሹ በዚህ አመት በተለይ ባለፉት አስራ ሁለት ወራት ውስጥ አራት ጊዜ ነው የተዘጋው የጎግል የ ፕሮዳክት ዳታ ትራፊክ እንደሚያመላክተው ከሆነ ሐምሌ ሁለት ሺ ስምንት ላይ ተዘግቶ ነበር። ኦገስት ሁለት ሺ ስምንት ላይ በድጋሚ ተዘግቶ ነበር። ስቴት ኦፍ ኤመርጀንሲ በታወጀ ሰዓትም ተዘግቶ ነበር ጥቅምት ላይ ሁለት ሺ ዘጠኝ አሁን ደግሞ ለአራተኛ ጊዜ ነው የተዘገበ። ይሄኛው ልዩ የሚያደርገው ሳምንት ለሚሆን ጊዜ ሙሉ ለሙሉ በሚባል ደረጃ በተለይ መጀመሪያውኑ አምስት ቀናት መዘጋቱ ነው። ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው። ይሄ ይሄ ለዜጎች ማቀው ነ ጥሩ ይሄም ቢያነቡ ጥሩ ነው፣ ይሄም ባያዩ መጥፎ ነው እያለ ሶሻል ሚዲያን ኢንተርኔትን በጠላትነት ፈርጆ ዜጎችን ወክሎ የተቀመጠ አካል አይመስልም። ይሄንን የማቀው የሚል አይነት አንድምታ ነው የሚሰጠኝ። ከዛ ባለፈ ግን በዋናነት ኢትዮጵያ ብዙ አለም አቀፍ ህጎች አካል ነች። አሁንም የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ከሁለት ሺ አስራ ሰባት ጀምሮ አባሉናለች ከሁለት ዘጠኝ በፈረንጆቹ አቆጣጠር ጀምሮ ላለፉት ኦልሞስት አስር አመታት የተባበሩት መንግስታት በጀኔራል አሴምብሊ እና በሂውመን ራይትስ ካውንስሉ የተለያዩ ሪዞሉሽኖች ኢንተርኔት ቤት መጠቀም መብት እንደ ሌሎች መብቶች መታየት አለበት። በርካሽ ዋጋ ወይም አፎርደብል በሆነ ሁኔታና በቀጣይነት ስትረስ እያደር ኮንቲኒስ በምንም ሁኔታ ፖለቲካል አንድሬስትም ኖረ በምንም ሁኔታ ኢንተርኔት ሙሉ ለሙሉ መዘጋት የለበትም የሚል ግልጽ የሆኑ ሪዞሉሽኖችን በተደጋጋሚ አወጣው። ብዙ ሀገራት ኢንዶርስ ያደረጉት ኢትዮጵያም እንደ ዩናይትድ ኔሽንስ ጀነራል አሴምብሊ አባልነቷ አባልፉና ይህን ነገር ስታጸድቅ ከርማ አሁን እንደገና እንዲህ ሲዘጉት ለምንም አይነት ሕግ የማይጨነቁ የሚፈርሙት ነ የሚስማሟቸውን ስምምነቶች ዓለም አቀፍ ስምምነቶችም ደንታም የማይሰጣቸውም እንደ ስርዓት ማለት ነው። መንግስት ብዬ የማስበው ሰው እኔ የማስበው እንግዲህ ያው መንግስት ስልጣኔን ይጎዳል፣ እኔ የፈለግኩትን ነገር ማግኘት አልችልም ብሎ ካሰበ ዜጎች ላይ ምንም አይነት እንዳይምጣ ምንም ችግር የለበትም ለመዝጋት። እንደዛ ነው ያና እንድጣ ነው የሚሰጠ ዳንኤል እንግዲህ ባለፈው ዘላለምና ስዩም ኢንተርኔት ሲዘጋ የሰጡት አስተያየት ነበረ ተሳታፊያችን ነበሩ የውይይቱ ዛሬ ዳንኤል አንተን የጨመርንህ ና አሁን ኢንተርኔት ተከፍቷል መንግስት ደግሞ ይሄንን ኢንተርኔት የዘጋው ለብሔራዊ ፈተና ተፈታኞች ጥቅም መሆኑን ገልጿልና አሁን ምንድን ነው አስተያየት ያለህ አመሰግናለው ሰጋብሽ ሲሆን ምንድነው አሁን መጀመሪያ መስተዋል ያለበት ነገር ፕሪዲክታብሊቲ የተገማችነት መኖሩ አለበት በአንድ የመንግስት አሰራር ውስጥ ስለዚህ እንደው አሳማኝ ምክንያት የግድ አስገዳጅ ነገር ቢኖር እንኳን፣ ያ ነገር ድንገት አለም የተፈጠረው ከቀናት ከሳምንታት ከወራሴ ፊት ያውቃሉ ይህ ፈተና እንደሚኖር። ስለዚህ አስቀድመው መናገር ወይም መግለጽ የሚታወቅ የሚገመት ፕሪዲክተብል የሆነ አሰራር መኖር አለበት በማንኛውም የመንግስት አሰራር ላይ። እዛ ጋር ነው መጀመሪያ ችግሩ የሚጀምረው። ሲቀጥል የፈተና ስርቆትን ለመከላከል ተመራጩ የተሻለ አማራጭ ይሄ ነው ወይ አጠያቂ ነው። ለምሳሌ መንገድ ላይ ዘረፋ ያጋጥማል ተብሎ ዋና መንገዶች አይዘጉም ወይም የአውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም። ልክ እንደዛው ይህም አንድ የመገናኛ አውታር ነው። በጎ ነገር ነው የሚሰራ ሁሉ አሎታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱን የቤት ስራ መስራት አለበት። ወይ ተማሪዎቹን ንቃት ማስጨበጥ ይሁን፣ ወይ ፈተና እንዳይሰረቅ ጥበቃ ማጠናከር ይሁን ኋቴቨር እንጂ መዝጋት እንደ አቅጣጫ ራሱ መታየት የለብም። ማለት ሌሎችን አማራጮች ቢያንስ አሟቀሽ መጨረሻ የምትሄጂበት መሆን ያለበት ብዬ ነው የምወስደው። ከዛ ሌላ እዚህ ጋር በተያያዘ ከመንግስት ሰዎች ጋር እና አጋጣሚ አሁን ኢንፎርሜሽን ኮሚኒኬሽን ሚኒስትር ኢንተርቪው አርጊያቸው ነበር። በዚህ በተዘጋበት ጊዜ እኛ ኢንተርኔትን ወይ ደግሞ ይሄ መገናኛ ቴሌኮምን እንደ ቅንጦት አይደለም የምናየው፣ እንደ መሰረታዊ አስፈላጊ ኢንፍራስትራክቸር ነው የምንቆጥረው ነው ያለኝ። ያው ብዙ ጊዜ መንግስት ሰዎችም ይህን ያንጸባርቁት። ያ ከሆነ ድንገት ተነስቶ መንግስት አስር ቀን ሲዘጋው ብዙ ነገር ነው የሚያበላሸው እንደ ቅንጦት ቆጥሮት መልሰው ደግሞ እንደገና የፖሊሲ ይዞታቸው የለም። ይሄ መሰረታዊ ነገር ነው፣ ቢያም ገጠር እንዲዳረስ ስለምንፈልግ መንግስት ራሱ ነው ይሄን ማስታደር ያለበት ይባላል። እኔ እዚህ ጋር ራሱ መሰረታዊ ነው፣ ግጭት ተቃርነው ይታየኛል። ስለዚህ መንግስት ቴሌኮምን እንደ ቅንጦስ ነው የሚቆጥረው ወይስ እንደ መሰረታዊ ነው የሚቆጥረው? እንደ መሰረታዊ የሚቆጥረው ደግሞ ከሆነ ድንገት ተነስቶ ፍርቅን ሊዘጋው አይችልም። ስለዚህ እዚህ ጋር የፖሊስ አቋሙም ማጠጣም ማጥራት ያለበት ይመስለኛል። ዳንኤል አመሰግናለሁ። ከሞላ ጎደል ያነሳኸው ሀሳብ ምን ነገሩ ላይ ትኩረት አድርገሃል እና እስቲ ስዩም፣ አስቀድሞስ ቢገለጽ ለእንደዚህ አይነት ጉዳይ ኢንተርኔትን መዝጋት ተገቢ ነው ወይ የሚለው ላይ ሀሳብ ስጥ። በመጀመሪያ ማለት በአጠቃላይ በዚህ በመዝጋቱ ጉዳይ ጋር በተያያዘ አንድ መጨመር የምፈልገው ነገር በጠቅላላው የእኛን መንግስት ባህሪ ነው በደንብ የሚያሳየው። አሁን ከፈተና ጋር በተያያዘ ብቻ ሳይሆን ካለፈው ዓመት ጀምሮ አመጽና ሁከት የተነሳባቸው ቦታዎች ሁሉ የኢንተርኔት አገልግሎት እነዚያን ቦታዎች ብቻ በመ ለመለየት ሲቋረጥ ነበር። ለምሳሌ እኔ ያለሁበት አካባቢ በጣም ለረጅም ጊዜ የኢንተርኔት አገልግሎት እንኳን ቢኖር ማህበራዊ ሚዲያዎችን እንዳንጠቀም አግደን የቆየንበት ነው የሚያሳየው እና ይሄ በራሱ አንድ የሚያሳየው ነገር ምንድን ነው እንደ ማንኛውም አምባገነን እንደሆነ መንግስት የእኛም መንግስት የመረጃ አቅርቦት ሰዓቱ ሙሉ ለሙሉ የመቆጣጠር ይሄ የኢንፎርሜሽን ሞኖፖሊ በበላይነት የመቆጣጠር ፍላጎቱን ነው በግልጽ የሚያሳየው የኢንተርኔት መዘጋቱ፣ ይሄ ካለፈ አመት ጀምሮ ካየነው አንጻር ስንመለከተው ማለት ነው። ሁለተኛ ከዚህ ከፈተና መቋረጡ ጋር በተያያዘ አንድ የሚያሳየው ነገር ምንድን ነው የተማሪዎቻችንን የወደ የትምህርት እድል በሚወስን ጉዳይ ላይ የአገሪቱ የትምህርት ጥራት ላይ ከፍተኛ ተጽዕኖ በሚፈጥር ጉዳይ ላይ መንግስት እንደ መንግስት ኃላፊነት በሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው። ቅድም እንዳሱ ቀድሞ መንግስት ይህን ነገር አሳውቆ ቢሆን ምን ለውጥ ይመጣል? እሱ ምንም ሊለውጠው የሚችለው ነገር የለም። ምክንያቱም የፈተናው መውጣት የሚያሳየው በመንግስት ስራና አሰራር ላይ ያለውን ክፍተት ነው። ይሄ ወቅታዊ ፖለቲካዊ ጉዳይ አይደለም። ይሄ ቀላል ጉዳይ አይደለም። ይሄ የሀገራችን አጠቃላይ ማህበራዊ ቀውስ ሊያስከትል የሚችል የወደፊት የወጣቶች የትምህርት እድል የሚወስን የትምህርት ጥራት ላይ ከፍተኛ ተጽዕኖ የሚፈጥር ጉዳይ እንደመሆኑ ይህንን በዚህ በመንግስት ስራና በጀት ውስጥ የተፈጠረ ችግር እንደመሆኑ መንግስት ይህን ጉዳይ ለይቶ ማስተካከል ነበረበት ነው። ሆኖም ግን መንግስት የወሰደው ምንድን ነው? እንግዲህ ኢንተርኔት አገልግሎት ሙሉ ለሙሉ ማቋረጥ ነው። አንድ ጊዜ መታየት ያለብን ነገር በኢንተርኔት አቅርቦቱ ራሱ በዓለም አቀፍ ደረጃ ብታይ ከመቶ ሰማንያ ሀገሮች መቶ ሰባ ሶስተኛ ደረጃ ላይ ኢትዮጵያ ያለችው የኢንተርኔት አገልግሎት ተጠቃሚ የሆነው ማህበረሰብ እኮ በአጠቃላይ ብታይ ራሱ ሁለት ፐርሰንት አይሞላም። እና ይሄ በሆነበት የአገልግሎት ዋጋው የኢንተርኔት የምንከፍለው ዋጋ እጅግ በዓለም በጣም ውድ ከሚባሉት አንዱ ነው። አቅርቦቱ ደግሞ በዓለም የመጨረሻው ዝቅተኛ ነው። እንደገና ደግሞ ስመቲ የኢንተርኔትን ቁጥጥሩ አሁን በዚህ ኢንተርኔት በመዝጋት ባለፉት ሁለት አመታት እንዳየ ነው ኢንተርኔት በማቋረጥ ረገድ የመንግስት ቁጥጥር ከዓለም ደግሞ የመጨረሻው ከፍተኛ እንደሆነ ነው የሚያሳይን እና ይሄ በቃ መንግስት የመረጃ አቅርቦት ሰዓት ሙሉ ለሙሉ የመቆጣጠር ካለው ፍላጎት የመለጨ ነው ነው ሁለተኛ ይህን አቋራጭ መፍትሄ ስንወስድ በራሱ ኢንተርኔት አገልግሎትን እንደ መሰረታዊ መብት ለምሳሌ እንደ ኖሮ ያሉ ሀገሮች እንደ መሰረታዊ መብት ነው ሚል የሚሉት እኛ አንደኛ ከአቅርቦት ራሱ የለንም፣ ሁለተኛ ከዋጋ ከፍተኛ ነው የምንቀብለው፣ ሶስተኛ መንግስት ይህን ነገር እየተከታተለ ነው የሚያቋርጠው። መንግስት የራሱን ስራና አሰራር ችግሮች ዘውስ የሚታዩ ችግሮችን ከመቅረብ ይልቅ የእኛን መብትና ተጠቃሚነትን ማቋረጥ የእኛን መብት በሚጥስ መልኩ ማቋረጥ What? እና በዛ መልክ የሚያረገው ነገር ነው በግልጽ የሚያሳየው ብዬ ነው። እንግዲህ ይሄ ዜና መውጣት ከጀመረ ጊዜ ጀምሮ እኛም ዌብሳይታችን ላይ ስንለቀው አንዳንድ ሰዎች አስተያየት ይሰጣሉ። የኢንተርኔት መቋረጡን የሚደግፉ አሉ። ለምሳሌ በሶሻል ሚዲያ ላይ ያተረፍነው ነገር የለም፣ ኢንተርኔት መዘጋቱ ጠቅሞናል። አንዳንዶቹ እንደውም በቃ ወር ያጣችሁ አይደል የሚልም አስተያየት ይሰጣሉና እንደዚህም የሚሉ ወገኖች አሉ። ለአንድ ማህበረሰብ ኢንተርኔት መቋረጡ ተገቢ አይደለም ብላችሁ አሳስቧችሁ አስተያየት የምትሰጡበት ምክንያት ምንድን ነው? ዘላለም ወደ አንተ ልምጣ። ምንም አያለው እንደዛ የሚሉ ሰዎች ምንድን ነው ቢዘጋ ለትንሽ ቀና ተማሪዎች ቢፈተኑበት፣ ደግሞ ኢንተርኔት ያን ያክል ወሳኝ ነው። ሰዎች ያው በግል ስለ እኔ መብት እየተናገሩ ነው። ያንተ ኢንተርኔት ባትጠቀም ምን ችግር አለው እንደማለት። ይህ ስለ ሌላ ሰው መብት መወሰን ልክ አይደለም ብዬ አስባለሁ። መጀመሪያ ሁለተኛ ምንድን ነው እንደ ሀገር የመንግስት ፕሮፓጋንዳ ሊትራሊ እንደዛ አይነት እንትኖች ፈጥሮ እኛ እያደረግን ያለ ነው ለመልካም ነገር ነው፣ ተማሪዎቻችን ጥሩ ውጤት እንዲያመጡ፣ ተማሪዎቻችን እንዳይረበሹ ነው የሚለው የመንግስት ፕሮፓጋንዳ እንዴት እንደሰራ፣ ሶሳይቲም እንዴት እንደሚቀረጥ ጥሩ ማሳያ ነው የሚመስለኝ። ሰዎች መብታችሁን ተነጥቃችኋል ሲባሉ እሰይ እንኳን ነጠቀኝ ማለት የጤን አይመስልሽም? ግን ፕሮፓጋንዳ እንደዛ ነው የሚሰራው። ሊትራሊ ማለት ነው። ለዛ ነው ቅድም አባታዊነት መንግስት ለዜጎች የሚል ይሄ በጣም ባህሪ ያለው በጣም መጥፎ የሆነ አምባገነን ባህሪ ነው። ዜጎችም ይታለላሉ። ልክ አሁን እንደምትነግሪኝ እኔም በጣም እያየው ነበረ። ቢዘጋስ ምን ችግር አለው የሚል አይነት ማለት ሶ ያው መንግስት ለረጅም አመታት የሰራው ፕሮፓጋንዳ ነው። ለሰላማችሁ ሲባል መብታችሁን ትሰጡኛላችሁ የሚል ለደህንነታችሁ ሲባል የእናንተ መብት እቀማለሁ የሚል ሰውን አሳምኖታል ጥሩ እያለ ማለት ነው። ይሄ ደግሞ ኢንደ ሎንግ ራንም በይ አሁንም ቢሆን በጣም በጣም ለሀገሪቱን መጥፎ ነው። የሰብአዊ መብት ለሚባለውም ነገር በጣም ጠንቅ ነው የሚመስል። ዳንኤል እዚህ ላይ የምትሰጠው አስተያየት አለህ? ምክንያቱም አንተን አይሃለው ሶሻል ሚዲያ ላይ ከተለያዩ ሰዎች ጋር በተለያየ ሀሳብ ውይይት ስታደርግና ስትመላለስ አያለሁኝ እና እንደዚህ አይነት አስተያየት የሚሰጡ ሰዎች አሉ። እሱ ላይ የምትለው አለ? እንግዲህ አሁን አንድ የመንግስት ውሳኔ በሁለት መልኩ ነው የምንገመግመው። መጀመሪያ ውሳኔው የተሰጠበት ሂደት ወይም ውሳኔ ተግባራዊ ይደረገበት ሂደት፣ ፕሮሰሱ ፕሮሲጀራል ቫሊዲቲ ሊኖረው ይገባል። ሂደቱ ትክክል ነው ወይ? ማለት ግልጽ ነው ወይ? ተገማች ነው ወይ? በግልጽ የተቋቋመው አሰራሩ ተከትሎ ነው ወይ የተሰራው ወይ ተርፈ፣ እነዚህ እናያለን። ሁለተኛ ደግሞ ራሱ ውሳኔ አስፈላጊ ነው ወይ፣ ተገቢ ነው ወይ የሚለው እናያለን። አሁን አማራጭ አልነበርም። ፈተናውን ለማካሄድ ኢንተርኔት መዝጋት የግድ አስፈላጊ ነበር ቢባል እንኳን ያ እራሷ ጠያቂ የሆነ ነጥብ ነው። ቢባል እንኳን ይሄ ነገር የተወሰነበትና ተገባ ይደረግበት ሂደት ግልጽነትም ተገማችነትም ይጎድለዋል። ምክንያቱም የግድ አስፈላጊ የሆነ ነገር ሊደረግ እንኳን ቢሆን ሰዎች ለዚህ እንዲዘጋጁ ምክንያቱም በኢንተርኔት ስራ የሚሰሩ ሰዎች አሉ። የተለያየ መልክ የሚለዋወጡ አሉ። ማመልከቻ ለማስገባት የመጨረሻ ቀናቸው የሆኑ ሰዎች ድንገት ኢንተርኔት ዘግቶ ሲቸገሩ ነበረ። በመጀመሪያ ሁለት ሶስት ቀናት በተለይ ትርምት ነው የነበረው። ስለዚህ ሁለቱም ገጽታ ነው ማየት ያለብን። እንደው የግድ አስፈላጊ ነበር ለተማሪዎች ሲባል የግድ መዘጋት ነበረበት፣ በቃ እንኳን ተዘጋ የሚል ሰው ራሱ እንኳን ያ ውሳኔ የተወሰነበት ሂደትና ይደረግበት ሁኔታ ላይ ስቲል ግምገማ መስጠት አለበት። ስለዚህ ሁለቱን ነው ነጥቦችን ቅድም ማንሳት የፈለግኩት። ከዚህ ሌላ ምንድን ነው እኛ ሀገር ያለው ችግር ስለ መብት ያለን ግንዛቤ አናሳ ነው፣ በጣም ዝቅተኛ ነው። ስለዚህ ሶሻል ሚዲያ ጠርቶ ሌላም ነገሮች ሌላ ማንኛውም መሰረታዊ ነገር ማለት የአንድ ሰው መብት ስለሆነ የግለሰብ መብት ስለሆነ መከበር ይገባዋል የሚል በግለሰብ መብት ላይ ያለን እምነት ጥንካሬ ያለው መሰረት የያዘ አይደለም። ስለዚህ ሁልጊዜ እኛ አንድ ነገር የምንፈልገው ወይም የምንወደው ከሆነ ለሁሉም ሰው ቢደረግ እንደግፋለን። እኛ ደስ የማይለን ነገር ደግሞ ከሆነ ሌላውም ሰው ባያገኘው ችግር የለብን። ሶሻል ሚዲያ ላይም እንደዛ ነው። ስለ ሶሻል ሚዲያ ጥሩ አመለካከት የሌላቸው ሰዎች እኔ ባልወደውም፣ ግን ሶሻል ሚዲያ ዳንኤል ይፈልገዋል ወይ ደግሞ ዛልም ይፈልገዋል፣ ስለዚህ መጠቀም መብቱ ነው መከበር አለበት ብለው አያስቡም። ወደዛ ሳሰብ ደረጃ አልደረሰም። ይሄ በሶሻል ሚዲያ ብቻ ሳይሆን በሌላው፣ በፕሬስም፣ በፍርድ ሂደትም፣ በህግ ሂደትም፣ በማንኛውም የምናየው ነው። ስለዚህ በግለሰብ መብት ላይ ያለን አመለካከት መሰረት የያዘ ስላልሆነ ሰውን ሶሻል ሚዲያ መጥፎ ነው መጥፎ ነው ብለሽ በማውራት ብቻ እንደዚህ አይነት እገዳዎች የሚደግፍ አሳሰብ እንዲዝ ማድረግ ለፕሮፓጋንዳ ተጋላጭ ነው። ማጭሩ ስዩም እዚህ ላይ የምትጨምረው ነገር አለ። በመጀመሪያ ነገር እኔ ስለ ሌላው ሰው መብት ከመጠየቄና ያንን መሰረት አድርጌ ጥያቄ ከማቅረቢ በፊት እኔ ራሴን መብት ነው በዋናነት ስለ ራሴን መብት ነው ና፣ ስለ ራሴ ነፃነት ነው መከራከር የምፈልገው መወክሎም ራሴን ነው እና በዚህ ረገ ስትመለከቸው ኢንተርኔቱን መጠቀሙ ማህበራዊ ሚዲያዎችን መጠቀሙ የእኔ ሀሳብን በነጻነት የመግለጽ መብቴ ነው። በኢንተርኔት አማካኝነት የራሴን ስራዎች መስራት ከዛም አልፎ በዋናነት ከማህበራዊ ሚዲያዎች ጋር በተያያዘ ሀሳብና አመለካከቴ በነጻነት መድረክ ነው ለእኔ ና ይሄ ነገር መዘጋቱ አግባብ ነው የሚለው ሀሳብ የአንተ መብት መጣሱ የአንተ ሀሳብ በነጻነት እንዳትገልጽ መደረጉ አግባብ ነው ከማለት ጋር አያይዤ ነው የምመለከተው። ከዚህ በተጨማሪ የኢንተርኔት አገልግሎቱ ሲቋረጥ በተለይ የመጀመሪያ ቀናት ላይ እኮ ለምሳሌ ባንክ አገልግሎት የማናገኝበት ደረጃ ላይ ደርሰን ነበር። ከፍተኛ ሰልፍ ነበር። እኔ በግሌ ረጅም ጊዜ ቆሜ አቋርጬ ሄጄ ወደ ስራ ተመልሼ እንደገና ሄጄ ነው ገንዘብ ማውጣት የቻልኩት ና ከመንግስት ና የግል ተቋማት የአገልግሎት አሰጣጥ ረገድ ራሱ የተፈጠረው ክፍተት በራሱ እኮ አንድ ጉዳት ነው ነው ከመዘጋቱ ጋር በተያያዘ ማለት ነው ዋና ያው ግን ሊሰመርበት የሚገባው ነገር አሁን ይሄ ከፈተናው ጋር በተያዘ ኢንተርኔቱን ማቋረጥ ችግሩን በዘላቂነት ይፈተዋል ወይ ነው ከተቋማት አገልግሎት ጋር በተያዘ ያለው ችግር አንድ ነገር ነው የግል መብት ጋራ አሳሚ በነጻ ምግሎት መብት የተያዘው ሌላ ነገር ነው እሱ እንዳለ ሆነው ይሄ ችግር እኮ ሀገራዊ የሀገር ጉዳይ እኮ ነው የወጣቶቻችን የወደፊት የትምህርት ዕድል የሚመለከት ነው የሀገሪቱ የትምህርት ጥራት የሚመለከት ነው መንግስት የወሰደው እርምጃ ችግሩን በዘላቂነት ይቀርፋል ወይ ብለን ስንል አይቀርፍም ነው ያ ደግሞ ምንድነው የኢንተርኔት አገልግሎት ዚህ ሀገር መሰጠት ከተጀመረ ሁለት አስርት ዓመታት አልፈዋል አጠቃላይ ሀገር የአማራጭ ፈተናዎች ሲሰጡ ደግሞ ሀምሳ ስልሳ ዓመት አልፏቸዋል በእነዚህ ያህል አመት ጊዜ ውስጥ እንደዚህ የአይነት ችግሮች ሳይፈጠሩ ቆይተዋል ካለፈው አመት ጀምሮ ይህ ችግር ተከስቷል ከሆነ ይህን ችግር ስርዓቱን ሲስተሙን ማስተካከል አይቻልም ወይ የኢንተርኔት ማቋረጡ በራሱ ዘላቂ መፍትሄ ላይሰጠን ትርጉም አልባ ነው አንድ ከዛ አንጻር ነው የምንቃውሙ ሁለተኛ ነገር የኢንተርኔት መዝጋቱ በራሱ በተማሪዎቻችን ስለ ልቡና ላይ የፈጠረውን ነገር መቅረፍ ይቻላል ወይ ኢንተርኔት ሲዘጋ እኮ ፈተና ስለወጣ ነው እየተዘጋው ብሎ ነው ተማሪ የሚያስበው እንጂ ፈተና እንዳይወጣ ታስቦ ነው ስለዚህ ኢንተርኔት ስለተዘጋ ፈተና አይወ ብሎ አያስብም ስለዚህ በተማሪዎቹ ስለዚህ በኋላ የፈጠረውን ችግር አስወገዶ ነው አላስወገደም ስለዚህ መዝጋቱ አሁንም መፍትሄ ሊሆን አይችልም ጥሩ አይደለም ነው ከዛ ባለፈ በመንግስትና በህዝብ መካከል ያለው የመተማመን ስሜት አልጎዳውም ወይ መንግስት በራሱ ስራና ስራ ሂደት ውስጥ ያለውን ችግር መቅረፍ ተስኖ አጠቃላይ ኢንተርኔት አገልግሎቱን ማቋረጥ እና በዛ መልኩ አቋራጭ መፍትሄ ለመስጠት መሞከሩ በራሱ መንግስት ስራውን በመስራት ሂደት ላይ ችግሮቹ በመቅረፍ ሂደት ላይ በህዝቡ ዘንድ ያለው እምነት እና ተአማኝነት እጅግ አድርጎ ነው ይጎዳው ከዚህ ሁሉ አንጻር ስንመለከተው በሀገር አቀፍ ደረጃ ስንመለከተው ከግሌ ከራሴ መብት አንጻር ሁለተኛ ከተቋማት አገልግሎት አሰጣጥ ጋር በተያያዘ ስንመለከተው ምንም ትርፍ የለውም፣ ጉዳት ብቻ ነው ያለው። ይሄ ሁሉ እንዳለ ሆኖ በዓለም ላይ የመጨረሻ ዝቅተኛ የኢንተርኔት አገልግሎት ባለበት አገር ሙሉ የኢንተርኔትን መቆጣጠር እችላለሁ የሚለውን የመንግስትን አቅም ይሄ ኔጌቲቭ የሆነ አቅም ከማሳየት በስተቀር ሌላ ምንም ፋይዳ ሊኖረው አይችልም። የኢንተርኔት አገልግሎት መሰረተ ልማትም ከማስፋፋት ይልቅ የኢንተርኔትን አገልግሎት ለመቆጣጠር የሚችል አዲስ ቴክኖሎጂ አምጥቼ እሱን ማሳየት እችላለሁ የሚለውን እጅግ በጣም ኋላ ቀር የሆነ አመለካከት ከማጋለጥ በዘለለ ምንም አይነት ፋይዳ የለውም። ለማጠቃለያ አጠራ አጠር ያለ ደቂቃ ለዳንኤልና ለዘላለም ልስጥ። ዳንኤል፣ ወደፊት የኢንተርኔት መዘጋትም ካለ ወይም መንግስት ሊወስደው ይገባል ብለህ የምታስበው እርምጃ ካለ አንድ ላይ አጠቃልል። እንግዲህ ኢንተርኔት አዲስ መድረክ ነው። አዲስ መድረክ አዲስ ፈተናም አዲስ እድሎችም ያሉት ነው። አዳዲስ እድሎችን አምጥቷል፣ አዳዲስ ፈተናዎችን አምጥቷል። ይህንን በሚመጥን ሁኔታ በሚመጥን መልኩ እንዴት መያዝ እንዳለበት እንዴት መንቀሳቀስ እንዳለበት ነው መንግስት መዘጋጀት ያለበት እንጂ ያ ድሮ ለጋዜጣ ወይም ደግሞ ለሌሎች በሌሎች መስኮች ድሮ ይደረግ የነበረውን ስልት ይዞ መጥቶ እዚህ መንግስት ሀገቱ እኔ ብዙ የሚያስኬዳ አይመስለኝም። ወደ ተጨባጭ ስናመጣ ምን ማለት ነው ኢንተርኔት መዝጋት መፍትሄዱን አይችልም። እንደ ሀገር ኢትዮጵያ ከምትፈልገው ከኮንፈረንስ ቱሪዝም፣ ዲፕሎማቲክ ካፒታል ከመሆን አንጻር ሁሉ ነው ችግር ያለበት። ጋሜልን ወይም ደግሞ ስዩምን ይነካል ወይም የሚነሱ መብት ይነካል ብቻም አደለም ራሱ ለመንግስትም ራሱ ነው ችግር ይፈጥርበት። ይሄ ነገር ብዙ ያስኬደው። ስለዚህ ይህንን የሚመጥን የአሰራርና ያሳሰብ ብቃት ላይ ተገኝቶ ኢንተርኔቱን ለህዝብ አገልግሎት ለግለሰቦች ደስታ የሚሆን ለህዝብን ጥቅም እንዲውል የማድረግ ሁኔታ ላይ ነው መገኘት ያለበት እንጂ ይህን ኋላ ቀረ የሆነ የመዝጋት የመክፈት ጨዋታ ቢቀር ነው። እንደ ሀገርም ብዙ የሚያስኬድ አይመስለኝም። እሺ ዘላለም እስቲ ሀሳብህን አጠቃልልን። አመሰግናለሁ። ያው እንግዲህ በተደጋጋሚ የነበሩት የኢንተርኔት መዘጋቶች የሚያመለክቱን ነገር ምንድን ነው? አንደኛ አጠቃላይ ሀገሪቱ ስላለችበት ሁኔታ ላለፉት አንድ አመት ከስድስት ወር ለሚበልጥ ጊዜ ብዙ ተቃውሞ ነበረ። መንግስት ለዛ የሚወስደው ሜር ሰዎችን መግደል፣ ሰዎችን ማሰ ቴክኖሎጂውን ማፈን ነገሮችን የሚያበሱ እንጂ ራሱን ወደ ውስጥ የማየት ነገር አይደለም። ኢንተርኔትን በተደጋጋሚ መዝጋት የዛው ኤክስፔንሽን ነው። ባለፈው አመት ፈተና ወጣ የወጣበት ምክንያትም ፖለቲካዊ ምክንያት ነው። ለፖለቲካዊ ምክንያት መፍትሄ እንደ መስጠት አስቸኳይ ጊዜ አዋጅ አውጀሽ ሰላሳ ሺህ ሰው የሚሆነ አስረሽ እንደገና አሁኑ ኢንተርኔት መዝጋት መንግስት ከትላንቱ አይማርም። አገሪቱንም በጣም ቋፍ ላይ ነው የሚከጣት። ሌላው ሁለተኛው ይሄ አሁኑ የሚያሳየን ነገር የሰብአዊ መብት ለሚባለው ነገር አጠቃላይ ያለውን እይታ ነው። መንግስት ኢንተርኔት እንዳልኩሽ የሰብአዊ መብት አካል ነው። መንግስት አባል የሆነባቸው ህጎች፣ አለም አቀፍ ህጎች አብሮ ያጸደቃቸው የሰብአዊ መብት ነው ብለው በየትኛውም ሁኔታ ሊቋረጥ አይገባም፣ በየትኛውም ሁኔታ ኮንቲኔንስ በሆነ ሁኔታ ነው ኢንተርኔት መሰጠት ያለበት እያሉ መንግስትም እሺ ብሎ አብሮ እያጸደቀ ከዛ ደግሞ ቤት ሲመጣ ኢትዮጵያ ሲመጣ እንደገና መዝጋት ምንም አይገደውም እንደማለት ነው። ለእንደዚህ አይነት መብቶች ግድ አይሰጠውም እንደማለት ነው። አሁንም አልተከፈተም፣ ሶሻል ሚዲያዎች ስቲል እንደተዘጉ ናቸው፣ ፓርሻሊ ነው። መንግስትም ራሱን አላረመም። በዚህ ሁኔታ ነገሮች ይቀጥላሉ ብዬ አላስብም። መሻሻል ያለባቸው ብዙ ነገሮች አሉ። ነው ስዩም ተሾመ ከአምቦ ዩኒቨርሲቲ ወሊሶ ካምፓስ፣ ዳንኤል ብርሃነ እንደዚሁም ደግሞ ዘላለም ክብረት ከኒውዮርክ ዩኒቨርሲቲ ሪሰርች ፌሎ፣ እናመሰግናለን። መልካም መልካም